ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 17 2013 ዓ ም ዝግጅታችን ጀመረ። ፕሬዚዳንት ጆ ባይደን በስልጣን ዘመናቸው የመጀመሪያው በሆነው በትላንቱ ጋዜጣዊ መግለጫቸው ላይ በሜክሲኮ ድንበር በኩል ቁጥራቸው እየበዛ ስለመጣው ስደተኞች ከተናገሩት የተቀነጨበ ነው ያዳምጣችሁት። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ። ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። መቼ ተፈጻሚ እንደሚሆን ግን አላመለከቱም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በአስመራ ባደረጉት ውይይት ሌሎች የሁለትዮሽ ጉዳዮች ላይም ከስምምነት መድረሳቸው ተገልጿል። ክንደር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። ትናንት አስመራ የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉትን ውይይት ውጤት ይፋ ያደረጉትም ዛሬ ጠዋት ነው። ጠቅላይ ሚኒስትሩ እንዳሉት የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል። የኢትዮጵያ ብሔራዊ የመከላከያ ሰራዊት ወዲያውኑ ተክቶ የድንበር አካባቢዎችን ይጠብቃል ብለዋል። ጠቅላይ ሚኒስትሩ ዩናይትድ ስቴትስን ጨምሮ የተለያዩ መንግስታትና ዓለም አቀፍ ድርጅቶች ይህንኑ የኤርትራ ወታደሮች ከኢትዮጵያ መውጣት ሲጠይቁ ቆይተዋል። ፕሬዚዳንት ጆ ባይደን ሰሞኑን ወደ ኢትዮጵያ የላኳቸው ሴናተር ክሪስቶፈር ኩንስ የተወያዩባቸው ጉዳዮች አንዱም ይሄው የኤርትራ ወታደሮች መውጣት ጉዳይ እንደሆነ ተዘግቧል። ጉብኝታቸውንና ከኢትዮጵያ መሪዎች ጋር ያደረጓቸውን ውይይቶች አዎንታዊ ሲሉ የገለጹት ሴናተሩ ከኤርትራ ወታደሮች መውጣት ጋር በተያያዘ ምን አይነት መግባባት ላይ እንደተደረሰ ግን የጠቀሱት አልነበረም። ከሁለት ቀናት በፊት ለሀገራቸው ፓርላማ ገለጻ ያደረጉት ጠቅላይ ሚኒስትር አብይ አህመድም የኤርትራ ወታደሮች መቼ እንደሚወጡ የሰጡት ፍንጭ አልነበረም። ጠቅላይ ሚኒስትሩ በዚያ ገለጻ ያብራሩት ነገር ቢኖር የኤርትራ ወታደሮች ለምን እስካሁን በኢትዮጵያ ግዛት ውስጥ እንደ እንደቆዩ ብቻ ነበር። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት ሀያ አመታት የኢትዮጵያ ወታደር በኢትዮጵያና በኤርትራ ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤ ፋይል ላለፉት ሀያ ዓመታት ከፈጸመብን በደር በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህም ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም። አንፈልግም መቆየት የናሽናል ሴኪሪቲ ጉዳይ ስላለብን ነው የሚል መከላከሪያ አቅርበዋል። የኢትዮጵያው ጠቅላይ ሚኒስትር በፌስቡክ ገጻቸው ባሰፈሩት የዛሬ መግለጫ የትግራዩን ግጭት አጀማመርና የተከተሉ ሁኔታዎችንም አስታውሰዋል። የኤርትራ ጦር ከመቼ ጀምሮ እንደሚወጣ ግን በዛሬው የጠቅላይ ሚኒስትሩ መግለጫ ላይ አልተጠቀሰም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን የሁለት ቀን የስራ ጉብኝት አጠናቀው ተመልሰዋል። የኢትዮጵያው ጠቅላይ ሚኒስትር ከፕሬዚደንት ኢሳያስ ጋር በተለያዩ ሁለቱን ሀገሮች የሚመለከቱና ቀጣናዊ ጉዳዮች ላይ መወያየታቸውን የኤርትራ የማስታወቂያ ሚኒስቴር መግለጹንና የሁለቱ መሪዎች ውይይት በአዲስ አበባም የሚቀጥል መሆኑን አክሎ ከአስመራ ብርሃነ በረሀ ተከታዩን ዘገባ አስተላልፈዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በኤርትራ ቆይታቸው ከፕሬዝደንት ኢሳያስ አፈወርቂ ጋር በሀገራቱ የሁለትዮሽ ትብብርና የጋራ ስትራቴጂካዊ የልማት እቅዶች ላይ ያተኮረ ምክክር እንዳደረጉ የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሁለቱ መሪዎች የሁለትዮሹ ትብብር በእቅዶች ዙሪያ ላይ ሳይገደብ ቀጠናዊ ትብብር በስፋት በሚጎለብትበት ጉዳዮች ላይም በጥልቀት መወያየታቸው ተገልጸዋል። የሁለቱ መሪዎች ምክክር በቀጣይ በአዲስ አበባ እንደሚቀጥልም የኤርትራ ማስታወቂያ ሚኒስቴር አመልክቷል። ጠቅላይ ሚኒስትር አብይ የኤርትራን ጉዳይ በተመለከተ ለሀገራቸው የፓርላማ አባላት ስለሰጡት ማብራሪያ የኤርትራ ማስታወቂያ ሚኒስቴር ይፋ ያደረገው ነገር የለም። የኢትዮጵያ መከላከያ ሚኒስትር ዶክተር ቀነዓ ያደታና የፈጠራና ቴክኖሎጂ ሚኒስትሩ ዶክተር አብርሃም በላይ በጠቅላይ ሚኒስትር አብይ አህመድ ከተመራው የልዑካን ቡድን ጋር አስመራ ተገኝተው ነበር። በኤርትራ በኩል ደግሞ የኤርትራ ውጭ ጉዳይ ሚኒስቴር አቶ እስማን ሳልሕና የፕሬዚደንት ኢሳያስ አማካሪ አቶ የማነ ገብርአብ በአቀባበልና አሸኛኘት ስነ ስርዓት ላይ ተገኝተው ነበር። ፕሬዚደንት ኢሳያስ አፈወርቂም በአስመራ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ጠቅላይ ሚኒስትሩን ሸኝተዋቸዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሃን ለዘገባው አመሰግናለሁ። ሰባት የኢትዮጵያ የመንግስት የልማት ድርጅቶች 780 ቢሊዮን ብር ወይም 19 ቢሊዮን ዶላር አገር ውስጥና የውጭ ዕዳ እንዳለባቸው ማረጋገጡን የፋይናንስ ሚኒስቴር አስታውቋል። ለማክሮ ኢኮኖሚው አለመረጋጋት ምላሽ ለመስጠት መንግስት ከልማት ድርጅቶች ብድርና መሰረታዊ ምክንያቶች ጋር በተያያዘ እየሰራ እንደሚገኝ ማስታወቁንና እዚህም መንግስት ሁሉን አቀፍ ግምገማ ካደረገ በኋላ ሰባት የመንግስት የልማት ድርጅቶች ከፍተኛ የብድር ዕዳ እንዳለባቸው መለየታቸውን ይፋ ያደረገ መሆኑን የአገር ውስጥ የዜና ማሰራጫዎች ዘግበዋል። ድርጅቶቹም የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የኢትዮጵያ ምድር ባቡር ኮርፖሬሽን፣ ኢትዮ ኢንጂነሪንግ ግሩፕ፣ የድሮ ሜቴክ ኬሚካል ኢንዱስትሪ ኮርፖሬሽን፣ የኮንስትራክሽን ስራዎች ኮርፖሬሽን እና የስኳር ኮርፖሬሽን መሆናቸውን የተገለጸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜናዎች ስናልፍ በኢትዮጵያ በአሁኑ ወቅት የኮሮና ቫይረስ ምርመራ ከሚደረግላቸው ሶስት ሰዎች ውስጥ አንደኛው ላይ ቫይረሱ ሊገኝ እንደሚችል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማሳሰቡን የአገር ውስጥ የዜና ማሰራጫዎች ዘግበዋል። የህብረተሰብ ጤና ኢንስቲትዩቱ ለዚሁ የቫይረሱ ስርጭት አሳሳቢ ደረጃ መድረስ በማሳየነት አንድ ቀን በተለያዩ ከተሞችና ክልሎች የምርመራ ናሙና ከሰጡ 100 ሰዎች ውስጥ አዲስ አበባ ላይ 25፣ ኦሮሚያ ላይ 42፣ ድሬዳዋ 43፣ ሲዳማ ክልል 67 ሰዎች ላይ ቫይረሱ መገኘቱን አመልክቷል። ረቡዕ ዕለት ብቻ 752 ሰዎች ጽኑ ሕሙማን ክፍል መግባታቸውንም አክሎ ገልጿል። ሰው ይህንኑ የወረርሽኙን ይዞታ ትኩረት ሰጥቶ ለቫይረሱ ከሚያጋልጡ እንቅስቃሴዎች በመቆጠብ የመከላከያ መንገዶችንም በመተግበር ራሱን እንዲጠብቅ የሕብረተሰብ ጤና ኢንስቲትዩቱ ተማጽኖ አሰምቷል። በተያያዘ ዜና በትናንትና ዕለት በሀገሪቱ ዙሪያ የኮሮና ቫይረስ ምርመራ ከተደረገላቸው 7423 ሰዎች መካከል 1949 ሰዎች ላይ ቫይረሱ መገኘቱንና 23 ሰዎች ለህልፈት መዳረጋቸውን ጨምሮ ገልጿል። በኮቪድ-19 ዜና ወደ ኬንያ ስናመራ፣ ኬንያ ከቅርብ ጊዜ ወዲህ እየተባባሰ የመጣውን የኮቪድ-19 ወረርሽኝ ለመቆጣጠር ዋና ከተማዋን ናይሮቢን ጨምሮ አምስት የአውራጃ አስተዳደሮች ላይ የእንቅስቃሴ እገዳ አውጃለች። የሀገሪቱ ፕሬዚደንት ኡሁሩ ኬንያታ የእንቅስቃሴ ክልከላ አዋጁ ከዛሬ ምሽት ጀምሮ ተግባራዊ እንደሚሆን አስታውቀዋል። ናይሮቢ ገልሞ ዳዊት ተከታዩን ዘገባ አጠናቅረዋል። ፕሬዚደንት ኬንያታ በኬንያ ያለው የኮሮና ቫይረስ ወረርሽኝ በተለይ ከማርቻ አጋማሽ ጀምሮ ማየሉን ገልጸዋል። ፕሬዚደንቱ ዛሬ ከአገሪቱ የኮሮና ቫይረስ መቆጣጠሪያ ግብረ ኃይል ጋር ውይይት ካካሄዱ በኋላ ዋና ከተማ ናይሮቢን ጨምሮ በአምስት የግዛት አስተዳደሮች ያለውን የሰዎች እንቅስቃሴ አግደዋል። በኬንያ ከተመዘገቡ የኮቪድ-19 ወረርሽኝ ሰባ በመቶው ከናይሮቢ፣ ከካጂያዶ፣ ማቻኮስ፣ ከያምቡና፣ ከናኩሩ ነው እናም እነኚህ ግዛት አስተዳደሮች በሽታው በስፋት የተስፋፋባቸው ቦታዎች መሆናቸው ተረጋግጠዋል። ስለዚህም ከእነዚህ ከተጠቀሱት ግዛት አስተዳደሮች በማንኛውም አይነት ወደ ሌላኛው የኬንያ ግዛት አስተዳደር መጓዝ በአዋጅ እስኪነገር ተከልክለዋል ብለዋል ኬንያታ። ፕሬዚደንቱ አክለው በአምስቱ ግዛት አስተዳደሮች ያለውን ሰዓት እላፊ ገደብ ከምሽቱ ሁለት ሰዓት ጀምሮ መሆኑን የመጠጥና ምግብ ቤቶችም አገልግሎታቸውን ለደንበኞቻቸው ባሉበት በማድረስ ብቻ እንዲሰጡ ገልጸው የአምልኮ ቦታዎችም በአዋጅ እስኪነገር ድረስ በተጠቀሱት አስተዳደሮች ዝግ መሆናቸውን ተናግረዋል። ሌላው ኬንያታ በንግግራቸው የጠቀሱት በቅርቡ ስለተከፈቱት ትምህርት ቤቶች ነው። ፕሬዝደንቱ በዚህ ዓመት ብሔራዊ ፈተና እየተፈተኑ ካሉ ተማሪዎች በስተቀር በአካል በመገኘት የሚደረግ የመማር ማስተማር ሂደት ከዛሬ ምሽት ጀምሮ እንዲቋረጥ መወሰኑን ተናግረዋል። በመጨረሻም ኬንያታ የመንግስት ካቢኔ ስብሰባ ከጸጥታ ካቢኔ ስብሰባ ውጭ እንዲቀር መወሰኑን አስታውሰው ዜጎች የጤና ባለሙያዎች ምክር እንዲተገብሩ ጠይቀዋል። ኬንያታ ከጃንዋሪ እስከ ፌብሯሪ በሽታው በቀን የሶስት ሰዎችን ሕይወት እየቀጠፈ እንደነበር አሁን ግን እየተገባደደ ካለው ማርች ወር መጀመሪያ ጀምሮ በኬንያ በቀን ሰባት ሰዎች በኮሮና ቫይረስ እየሞቱ መሆናቸውን ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው አመሰግናለሁ። ደቡብ ሱዳን የመጀመሪያውን የክትባት አቅርቦት ትናንት በጁባ አውሮፕላን ጣቢያዋ ተቀብላለች። የመጀመሪያው 132 ሺህ የአስትራዜኔካ ክትባቶችን የተቀበለች ሲሆን ለጤና ጥበቃ ሰራተኞችና ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች እንደሚሰጥ ተነግረዋል። የኮቪድ ክትባቶች በፍትሐዊ መንገድ እንዲዳረሱ በሚሰራው በኮቫክስ ስብስብ አማካይነት በሚቀጥሉት ጥቂት ወራት ውስጥ ደግሞ ተጨማሪ 732ሺህ ክትባቶች ይመጡልናል ስትል ደቡብ ሱዳን አስታውቃለች። ባለፉት ቅርብ ሳምንታት ውስጥ ከ15 በላይ የአፍሪካ ሀገሮች የኮቪድ-19 ክትባት ተቀብለዋል። በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት ማዳረስ ግባቸውን አሳድገው አቅርበዋል። ጆ ባይደን በትናንት ሐሙሱ የመጀመሪያ መደበኛ ጋዜጣዊ ጉባኤያቸው ላይ በአስተዳደራቸው የመጀመሪያ 100 ቀን 200 ሚሊዮን ክትባቶች ሰጥቶ የመገኘት ግብ እንዳላቸው አውጀዋል። ይህ ከፍ ያለ ግብ መሆኑ ይሰማኛል። ከመጀመሪያው ግባችን እጥፍ ነው። ሌላ የትኛውም ሀገር በዚህ ደረጃ ያለመ የለም ሲሉ ፕሬዚደንቱ በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ አስታውቀዋል። ካለፈው ረቡዕ በነበረው ጊዜ ውስጥ በአጠቃላይ 130 ሚሊዮን ክትባቶች መሰጠታቸውንና 85 ሚሊዮኑ የመጀመሪያ ክትባት፣ 45 ሚሊዮኑ ደግሞ ሙሉ በሙሉ ተከትበው ያጠናቀቁ መሆናቸውን የዋይት ሀውስ ባለስልጣናት አስታውቀዋል። ሶስት የመድኃኒት ኩባንያዎች ፋይዘር፣ ሞዴርና ና ጆንሰን ን ጆንሰን እስከሚቀጥለው ወር ማለት ሚያዝያ መጨረሻ በሚኖረው ጊዜ ውስጥ ዩናይትድ ስቴትስ 260 ሚሊዮንንም በአዋቂ እድሜ ውስጥ ላሉ ሰዎች የሚበቃ ክትባት እናቀርባለን ሲሉ ቃል ገብተዋል። ፋይዘር እና ሞዴርና በመጪው ሰኔ ወር 100 ሚሊዮን ተጨማሪ ክትባቶችን እናቀርባለን ብለዋል። በመጨረሻም በዚህ ሳምንት የስዊስ ካናልን መተላለፊያ ዘግቶ በቆመው ግዙፉ የእቃጫኝ መርከብ የተነሳ የነዳጅ ምርትን የማጓጓዝ ዋጋ በእጥፍ ገደማ እያሻቀበ መምጣቱ ተገልጿል። መርከቡ ከማክሰኞ ጀምሮ መተላለፊያውን ዘግቶ እንደቆመ በመሆኑ በርካታ መርከቦች ማለፊያ በማጣት ወደ ሌላ አቅጣጫ እንዲያመሩ ተገደዋል። 400 ሜትር እርዝማኔ ያለው መርከብ ለማንቀሳቀስ የተደረገው ሙከራ አልተሳካም። የአየር ሁኔታው መጥፎ በመሆኑ ሳምንታት ሊወስድ እንደሚችልም ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መጋቢት 17 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ፕሬዚዳንት ጆ ባይደን ስልጣን ከያዙ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫቸው በዩናይትድ ስቴትስ እና ሜክሲኮ ድንበር በኩል ቁጥራቸው የጨመረ የመጣውን ስደተኞች እና አሜሪካ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን ቀነ ገደብ የማትጠብቅ መሆኑን ማስታወቋን አስመልክቶ ከጋዜጠኞች ጠንከር ያሉ ጥያቄዎች ቀርበውላቸዋል። መግለጫውን የተከታተለችው የዋይት ሀውስ ዘጋቢያችን ፓትሲ ውዳ አስኳራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያቸው በሆነው ጋዜጣዊ መግለጫቸው አብይ መነጋገሪያ የነበረው የስደተኞች ጉዳይ ነበር። ፕሬዚደንት ባይደን በጉዳዩ ላይ ያላቸው አቋም የተለሳለሰ ነው የሚለውን ምልከታ አልተቀበሉትም። በሜክሲኮ በኩል ወደ አሜሪካ የሚገቡ ስደተኞች ቁጥር ግን እየጨመረ መጥቷል። ስለዚህ ሁኔታ ሲናገሩ ባይደን እንዲህ ብለዋል። የሚመጡት እኮ ለዚህ ነው፣ ምክንያቱም ባይደን መልካም ሰው እንደሆነ ያውቃሉ። ያለው እውነት ግን የተለወጠ ነገር የለም ብዙ ሰዎች የመምጣታቸውን ያክል በእኔ አስተዳደር በድንበር በኩል የመጡት ስደተኞች ቁጥር በ28 ከመቶ ሲጨምር፣ ከኮቪድ ወረርሽኝ በፊት በነበረው የ2019 ዓ ም የትራምፕ አስተዳደር ጊዜ 31 ከመቶ ነበረ የጨመረው። በዚህ ሳምንት መጨረሻ ላይ ባይደን የስደተኞቹ ቁጥር የጨመረበትን ትክክለኛ ምክንያት እንዲከታተሉ ምክትል ፕሬዝደንት ከማላ ሀሪስን ሰይመዋል። የውጭ ግንኙነቱን አስመልክቶ ዩናይትድ ስቴትስ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን እንደ አውሮፓ አቆጣጠር ግንቦት አንድ ቀነ ገደብ ማክበር እንደማትችል አስታውቀዋል። በምትኩም ያስቀመጡት ወይም የጠቀሱት ቀን የለም። እንዴትና በምን ሁኔታ ውስጥ ሆነን ነው ቀድሞውኑ እንደዚህ ያለ የአወጣጥ ስምምነት ውስጥ እንዴት ተገባ በሚያሰኝ ሁኔታ በፕሬዚደንት ትራምፕ የተደረገውን ስምምነት ማስፈጸም የምንችለው? ለማንኛውም ግን ብዙ አንቆይም። አፍጋኒስታን ውስጥ ከቅርብ ጊዜ ወዲህ እየጨመረ ከመጣው ግጭት አንጻር መግለጫቸው አንዳንዶቹን ታዛቢዎች አላስደነቀም። ከነዚህ መካከል የዓለም አቀፍ ጉዳዮች እና የስትራቴጂ ተቋም ውስጥ የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን አንዱ ናቸው። ያለው ተጨባጭ ሁኔታ የፕሬዝዳንት ባይደን አስተዳደር ስልጣኑን በተረክበበት ወቅት ጭራሽ የተባባሰውን ግጭት አስወግዶ ውጊያውን በማቆምም ሆነ የሰላም ሂደቱን ገጽታ የሚያመላክት አንዳች ነገር ለማስመዝገብ ያደረግነው ምንም ነገር የለም። የዩናይትድ ስቴትሱ መሪ ሰሜን ኮሪያ በቅርቡ በምስራቃዊ የአገሪቷ ግዛት በኩል ሁለት የቅርብ ርቀት ተውን ጫፊ የባልስቲክ ሚሳይሎችን ማስወንጨፏን የተባበሩት መንግስታት ውሳኔዎችን የጣሰ ነው ብለውታል። ይህን ነገር ማባባሱን ከመረጥ ምላሽ ሊኖር ይችላል። አጸፈው እንዳመጣጡ እንመልሳለን። ይሁን እንጂ ግን የተወሰነ መልክ ላለው ዲፕሎማሲም ተዘጋጅቻለሁ። ፕሬዚደንት ባይደን እንዲሁም የቻይናው አቻቸው ቪጄ ፒንግ ዓለም አቀፍ ሕግጋትን እንዲያከብሩ ከአጋሮቻቸው ጋር ሆነው ግፊት እንደሚያደርጉም ተናግረዋል። በተለያዩ በርካታ አጋጣሚዎች ግጭት የማንፈልግ መሆኑን ለራሳቸው በግሌ ነግሬያቸዋለሁ። ምንም እንኳን ጠመዝማዛና አስቸጋሪ ውድድር መኖሩን ብናውቅም ማለት ነው። የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን ቻይናን አስመልክቶ የተለወጠ ነገር መኖሩን ይናገራሉ። ቻይናን አስመልክቶ ያለው ንግግር ትኩረቱን እየቀየረ የመጣ ይመስለኛል በንግድና ከወታደራዊ ግጭቶች ፍጥጫ በመራቅም ከቻይና ጋር መወዳደር በሚያስችሉ ግንኙነቶች ላይ ያተኮረ። በጋዜጣዊ መግለጫው አንድ ሰዓት ያህል የቆዩት ፕሬዝደንት ባይደን በመጀመሪያዎቹ የስልጣን ዘመናቸው መቶ ቀናት ውስጥ ሁለት መቶ ሚሊዮን የሚደርሱ የኮቪድ-19 ክትባቶችን በየሰው ክንድ ላይ እንደሚያሳርፉ ተናግረዋል። እንደ አውሮፓ አቆጣጠር በ2024 ምክትል ፕሬዝደንት ካማላ ሀሪስን አስከትለው በድጋሚ እንደሚወዳደሩም ይጠበቃል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበር። የትንታኔውን መጽሔት ይቀጥላል። ለወራት በሰሜን ኢትዮጵያ ትግራይ የነበረውን አገልግሎት እንዲያቋርጥ ተገዶ የነበረው የተባበሩት መንግስታት ድርጅት የስደተኞች ተቋም ዳግም ወደ ስራ ከተመለሰ በኋላ ባደረገው ቅኝት ሀያ ሺህ ያህል ኤርትራውያንን አስጠልለው የነበሩ ሁለት የስደተኛ ጣቢያዎች ሙሉ በሙሉ ወድመው በውስጡ ተጠልለው የነበሩትም ስደተኞች ተበትነው ማግኘቱን ይፋ አድርጓል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል። የኢትዮጵያ ጦር ሰራዊት የትግራይ ክልልን ለመቆጣጠር በህዝባዊ ወያነ አርነት ትግራይ ጦር ላይ ዘመቻ ከጀመረበት ህዳር ወር ወዲህ የተባበሩት መንግስታት ድርጅት አገልግሎት ሰጪ ተቋማት በክልል ውስጥ መንቀሳቀስ አልቻሉም ነበር። የረዴት ሰራተኞች በስተመጨረሻ ከቅኝት ውጪ ወደ ነበሩት ሽመልባና ህጻጽ የስደተኛ ጣቢያዎች ያቀኑ ዘንድ ተፈቅዶላቸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽንና የሰብአዊ ድጋፍ ማስተባበሪያ ቢሮ የጋራ ተልእኮ ባደረገው ቅኝት ሁለቱም ስደተኛ መጠለያ ጣቢያዎች ወድመው አግኝቷቸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ ቦሪስ ቼሸርኮቭ እንደሚሉት 20 ሺህ የኤርትራ ስደተኞችን አስጠልለው የነበሩት ጣቢያዎች ሰው አልባ ሆነዋል። የሰብአዊ ድጋፍ መስጫ መሠረተ ልማቶች ተዘርፈዋል እንዲሁም ወድመዋል። በሕጻጽ ዞን ኤ በመባል በሚጠራው ስፍራ ውስጥ የነበሩ መጠለያዎች፣ የተባበሩት መንግስታት ድርጅት የስደተኞች ተቋም ሰራተኞች መኖሪያዎችና የእንግዳ መቀበያዎች ተቃጥለዋል። የጋራ ተልእኳችን የሳተላይት ምስሎች የጠቆሙትን እና ከስደተኞች ምስክርነት የተሰማውን አረጋግጧል። ኮሚሽኑ በዚያ ይኖሩ የነበሩት በግጭቱ መጀመሪያ ላይ ጣቢያውን ጥለው የሸሹ ኤርትራውያን ስደተኞች ደህንነት በእጅጉ አሳስቦታል። በግጭቱ መጀመሪያ ላይ ከሰባት ሺህ በላይ ስደተኞች በደህንነት ስጋት ምክንያት የስደተኛ ጣቢያውን ለቀው ሸሽተዋል። በቀጥታ ጦርነቱ ወደማይደርስባቸው ሁለት የስደተኛ ጣቢያዎችም አቅንተዋል። ቺሸርኮቭ እንደሚሉት ኮሚሽኑ በተለያዩ የሀገሪቱ ክፍሎች ለደህንነታቸው ሲሉ ከሸሹት ስደተኞች መካከል ከሁለት ሺህ ከሚልቁት ጋር ግንኙነት መፍጠር ችሏል። አሁንም ድረስ በክልሉ እንዲሁም ባልደረስንባቸው ቦታዎችም ጭምር ከሰባት ሺህ እስከ አስር ሺህ የሚገመቱ የኤርትራ ስደተኞች ተበታትነውና ተፈናቅለው ይገኛሉ። ከአጋሮቻችንና ባለስልጣናት ጋር በመሆን የት እንዳሉ ለማወቅና ለመደገፍ እየሰራን እንገኛለን። የአካባቢው ባለሥልጣናት እንደሚሉት በትግራይ ክልል ሽራሮ ወረዳ 95 ሺህ የሀገር ውስጥ ተፈናቃዮች ይገኛሉ። ቃል አቀባዩ እንደሚሉት ስደተኞቹም ሆነ የሀገር ውስጥ ተፈናቃዮች ምግብ፣ መጠለያ፣ የጤና ክትትል፣ ውሃና ንጽህና አገልግሎትን የመሰሉ ነፍስ አድን ድጋፎች በአስቸኳይ ያስፈልጓቸዋል። ዘጋቢዎቻችን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ መንግስት የትግራይ ክልልን ሁኔታ ተረድቶ ለያዘው አቋም ምስጋና የሚያቀርብ የሚያቀርብና ድጋፍ የሚሰጥ እንዲሁም ይህን አቋሙን ተግባራዊ የሚያደርግበት መንገድ እንዲቀይስ የሚጠይቅ ሰልፍ በዋሽንግተን ዲሲ እና በኒውዮርክ ትናንትናና ዛሬ መካሄዱን አስተባባሪዎቹ ገለጹ። ሰልፉን ያካሄዱት የትግራይ ተወላጆችና ሌሎች ደጋፊዎቻቸው በጋራ መሆኑንም አስተባባሪዎቹ ተናግረዋል። የትግርኛ ክፍል ዘጋቢ በትረ ስልጣን ና አዳነች ፍስሀዬ ያጠናቀሩትን ዘገባ አዳነች እንደሚከተሉ ታቀርበዋለች። ከሰልፉ አስተባባሪዎች አንዱ የሆኑት አቶ መስፍናየ ነው ስለ ሰልፉ ዓላማ በማስረዳት ይጀምራሉ። ሰላማዊ ሰልፍ ዓላማ በአንድ በኩል የአሜሪካ መንግስት ያለውን ሁኔታ ተረድቶ ለወሰደው እርምጃዎች እና ለፖሊሲ አቅጣጫዎች እሱን ድጋፍ ለመስጠት፣ ሁለተኛ ደግሞ ይሄ ድጋፍ መንግስትም ካለው የፖሊሲ ኮሚትመንት በላይ ተግባራዊ የሚሆንበትን መንገድ እና አቅጣጫዎች ይህንን ሪንፎርስ እንዲደረግልን ለመጠየቅ ነው። ያው ሰላማዊ ሰልፍ ተደረገ። ሰልፈኞቹ የዩናይትድ ስቴትስ መንግስትን ለማመስገን ያነሳሷቸው እርምጃዎች ምን እንደሆኑ አቶ መስፍን ዘርዝረዋል። በአንደኛ ይሄ ሁኔታ ከተጀመረ ጀምሮ በተለይ ያለፉት ሶስት ወራት ህዝባችን ላይ ለሚደርሱት በጣም አጠቃቂ የሆኑ በደሎች፣ ግድያዎች፣ ቤቶቻችን የሚደፈሩበት ሁኔታ መሰረተው የሁማኒቴሪያን ቀውስ አለ። ሁለተኛ የሁማኒቴሪያን ቀውስ እንዳለ ሆኖም ደግሞ ይሄን ቀውስ ደግሞ በይበልጥ የሚያባብሰው የኤርትራና የአማራ ሚሊሻ እና የአማራ ልዩ ኃይል በአካባቢው መኖር ስለሆነ እነዚህ ከአካባቢው እንዲወጡ ህዝቡ ከእንደዚህ አይነት ጭፍጨፋ እንዲላቀቅ ለማድረግ የአማራ ሚሊሻ እና የኤርትራ እንዲወጡ ብሎ የወሰደው ቁርጡ ውሳኔ። ሁለተኛ የሁማኒቴሪያን ችግሮቹ የከፋ ችግር ላይ እንዳለ እና መንግስት እርዳታ እንዲደርስ በጠየቅነው መሰረት እና ህዝቡ በሚጠይቀው መሰረት አሜሪካ መንግስት ይሄን ተረድቶ መንግስት ይህንን እንዲያረግ ለኢትዮጵያ መንግስት የሰጠው ግንዛቤ። ሶስተኛው መደረግም ያለበት ብለን ምንለው ያው የተፈጸመው በደል ማንም ይበድለው ማንም ገለልተኛ ወገን ተለይ ደግሞ ዩናይትድ ኔሽንስ ማንዴትድ የሆነ ኢንቨስቲጌሽን እንዲደረግ የምንጠይቀው ጥያቄ ነው። ይሄንንም የአሜሪካ መንግስት ኢንቨስቲጌሽን መደረግ አለበት የሚለውን አቋም ወስዷል። እነዚህ አቋሞች ናቸው እኛ እንደ ድጋፍ አርገን ይወሰል። አቶ መስፍን አየነው ትላንት በዋሽንግተን ዲሲ የተካሄደው ሰልፍ ምን ይመስል እንደነበር ገልጸዋል። ከህብረተሰባችን ከሌሎች አጋሮቻችን የምንጠብቀው ምላሽ ነው ያገኘ ነው። በጣም ብዙ ሰው ተሳትፏል። በተለይ በተለይ የወጣቱ በጣም ጋልቫናይዝድ ሆኖ ነው እኛ ከምንገምተው ኦርጋናይዘሮች ከገንበት ነው በላይ ነው የተሳትፎ የነበረው ግቡን መቷል ብለን እንላለን። ኒውዮርክም እንደዚሁ ተመሳሳይ አላማ አለው። የዩናይትድ ኔሽንስ ሴኩሪቲ ካውንስል በየጊዜው ይህንን ጥያቄ የሚያነሳበት ሁኔታ አለ። አሁን ዩናይትድ ስቴትስ የወሰዳቸውን ውሳኔዎች ሴኩሪቲ ካውንስል ደግፎ፣ ይሄ ደግሞ የዩናይትድ ስቴትስ ብቻ ሳይሆንም የዩሮፒያን ዩኒየንም ይህንን ውሳኔዎች የደገፉት ነው። ስለዚህ ይህንን እንዲያደረግ የሚያስችል መንግስታችን የዩናይትድ ስቴትስ መንግስት ያደረጋቸውን ውሳኔም በዩናይትድ ኔሽንስ እንዲቀበለው እና በዛ መልክ ተግባራዊ እንዲያደርገው ለመጠየቅ ነው። ሰልፈኞቹ ትላንት ዋሽንግተን ዲሲ፣ ዛሬ ደግሞ ኒውዮርክ ከተማ ከተካሄዱት ሰልፎች የሚጠብቁት ምን እንደሆነ አቶ መስፍን ዘርዝረዋል። ከሁሉም ኢንተርናሽናል ኮሚኒቲ የምንጠብቀው አራት ነገሮች ናቸው። አንደኛ አንፈተርድ የሆነ ሁማኒቴሪያን አክሰስ። አሁንም ቢሆን ኢትዮጵያ መንግስት ለዚህ እርዳታ ክፍት ሆኗል እያለ ያ ነገር ተግባራዊ የሆን አይደለም ሪፖርት እንደሚቀርበን ሰባ አምስት ፐርሰንት የትግራይ ህዝብ እርዳታ እያገኘ አይደለም። ማግኘት የሚገባው ህዝብ እያገኘ አይደለም። ስለዚህ ይሄ አንደኛው አንፈተርድ የሆነ ሂማኒቴሪያን አክሰስ ነው። ሁለተኛው ገለልተኛ የሆነ የኢንተርናሽናል ኢንቨስቲጌሽን እንዲደረግ ነው። ዩኤን ማንዴትድ ብለን እንላለን፣ ቢካዝ ዩናይትድ ኔሽንስ ማንዴትድ በሆኑ ዩናይትድ ኔሽንስ ራሱ ይህንን ለማስፈጸም የሚያስችሉ ኢንስትሩመንት ስላለው ማለት ነው። ሶስተኛው የምንጠይቀው ኤርትራና የአማራ ምልሻ እና የአማራ ልዩ ኃይል ከትግራይ እንዲወጡ ማድረግ ነው። ይሄ ኢምፖርታንት ነው። ይሄ ክልል ያለው የሂማን ሚዘሪ የሚቆምበት ሁኔታ የለም። ህዝባችን በጣም በጣም በየቀኑ ለበደል ነው የሚደረገ። ዛሬ እንኳን ታ ከሆነ ዶክተር ስዊዛት ቦርደር ያወጣው ሪፖርት አለ። ግድያ ነው እየተፈጸመ ያለው። ስለዚህ ይሄ የእነዚህ አካሎች ከዛ ካልወጡ በስተቀር ሰላም ሊኖር አይችልም። አራተኛው ደግሞ ድርድር መሄድ ያለበት ነው። ወደ ድርድር የሚሄድ ከሆነ ደግሞ በህጋዊ ህዝብ መርጦ የመሰረተው መንግስት አለ። ያ መንግስት ወደ ነበረበት መመለስ መቻል አለበት። በትግራይ ህዝብ ወክሎ ነጎሸት ማድረግ የሚችለው የትግራይ ህዝብ የሆነኛል ብሎ የመሰረተው የትግራይ መንግስት ነው። ያ መንግስት ነው ቦታ ላይ መቀመጥ ጀ ይገባ። ከሰልፉ ተሳታፊዎች መካከል ጥቂት ሰዎችን አነጋግረናል። ሉላዳ አብይ አህመድና ኢሳያስ አፈወርቄ በትግራይ ውስጥ ለሚያደርጉት ግፍ ለህጻናቶች በሰማይና በምድር ለዛ ድምፅ ለመሆን ነው የመጣሁት። ሰይፈ ግርማይ ከዋሽንግተን ዲሲ። አብይ አህመድ አሊ እና የኢሳያስ አፈወርቂ ጦር ትግራይ ውስጥ ገብቶ ከፍተኛ ጭፍጨፋ እየፈጸመ ስለሆነ እሱን በመቃወም ነው። ትግራይ ውስጥ ተፈጽመዋል ለሚባሉት የሰብአዊ መብቶች ጥሰቶች ነፃና ገለልተኛ ምርመራ እንደሚካሄድና አጥፊዎች በህግ እንደሚጠየቁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ለፓርላማ በሰጡት ማብራሪያ ማስታወቃቸው ይታወሳል። እንዲሁም በጥሰቶቹ ላይ የጋራ ምርመራ ለማካሄድ የኢትዮጵያ የሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ቢሮ መስማማታቸውና ምርመራ ለመጀመር መዘጋጀታቸውን ትናንት ባወጡት የጋራ መግለጫ አስታውቀዋል። በትረ እና ዳነች እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራብ ኦሮሚያ የሚገኙና የአሜሪካ ድምጽ ያነጋገራቸው ነዋሪዎች ከታጣቂዎች ጋር አላቸው በተባለ ግንኙነትና ስንቅ በማቀበል የተጠረጠሩ ግለሰቦች ታስረው እየተንገላቱ እንደሆነ ገለጹ። የኦሮሚያ ክልል መንግስት በበኩሉ ታስረው በሕግ እየተጠየቁ ያሉት ግለሰቦች ለሸማቂው ኃይል ስንቅና መረጃ የሚያቀብሉና በተለያዩ ነገሮች እገዛ የሚያደርጉ መሆናቸው ስለተደረሰበት ነው ብለዋል። ከነዋሪዎቹ በተነሳው ቅሬታ እና ከመንግስት በተሰጠው ምላሽ ዙሪያ የሕግ ባለ ባለሙያ አነጋግረናል። ዘገባውን ያጠናቀረችው ፀሐይ ዳምጠው ዝርዝሩን ታስደምጠናለች። በጅማ ዞን ልሙሰቃ ወረዳ ነዋሪ አቶ መገርሳ ጁንዲ የአካባቢው ወጣቶች ከታጣቂዎች ጋር ትገናኛላችሁ፣ ስንቅ ታቀብላላችሁ በሚል በመንግስት የጸጥታ ኃይል ችግር እየደረሰባቸው እንደሆነ ይናገራሉ። ወጣቶቹ ታጣቂዎቹ ያሉበትን ቦታ እንዲያሳዩም ጫና እየተደረገባቸውና የዕለት ኑሯቸው እየተስተጓጎለ ነው ሲሉ ያማርራሉ። ወደ ጅማ ልሙሰቃ ከሰት ራኮ ነገኛ ሀማደ ከንጅሩ አባው ሸኔ ቤክት ጀችዳኒ መተ ወልት ቀበኒ ከን ይደማ ጅሩ በጅማ ዞን ሊሙ ሰቃ ወረዳ ውስጥ ነው ከፍተኛ የጸጥታ ችግር ያለው። ይህም ኦነግ ሸኔን ታውቃላችሁ በማለት ሕብረተሰቡን በአንድ ቦታ ሰብስበው እያሰሩ ነው። በከተማው የሚገኙ ነዋሪዎችን ቤተሰቦቻቸው ናቸው ኦነግ ሸኔን የሚረዱ በማለት እያሰሩ ነው ያሉት። አሁን ደግሞ በተለይ እናቶች ከህጻናት ጋር ነው እየታሰሩ የሚገኙት። ለምሳሌ መምህርት አስቴር ፈቃዱ በወረዳው የሁለተኛ ደረጃ ትምህርት ቤት መምህርት ናት። ከባለቤቷ ጋር ከተለያዩ ሶስት ዓመት ሆኗቸዋል። ነገር ግን ባለቤትሽ ከታጣቂዎች ጋር ነው የሚሰራው፣ የት እንዳለም ታውቂያለሽ፣ ንገሪም ብለዋት ከልጆቿ ጋር እስር ቤት ትገኛለች። እሷ ብቻ አይደለችም። ብዙ ሴቶች በወረዳው ኦነግ ሸኔን ትረዳላችሁ ተብለው እየታሰሩ ይገኛሉ። በገጠር ላይ ታጣቂዎችን እናንተ ናቸው የምትቀልቡት ብለው ህብረተሰቡን እያንገላቶት ይገኛሉ። የመንግስት ጸጥታ ኃይል ደግሞ ወደ ገጠር ሲሄድ የሰው ቤት ያቃጥላል፣ ንብረት ያቃጥላል። ብዙ ሰዎች ቤታቸውን ጥለው እየሸሹ ነው፣ ሴቶችን ይደፍራሉ። ከፍተኛ ችግር ውስጥ ነው ያለ ነው። ስለዚህ የሚመለከተው አካል እንዲያውቅልን ለማለት ነው። ሌላው የምዕራብ ወለጋ መነስቡ ወረዳ ነዋሪ አቶ ለታ በከኮ ባሎቻቸው ከታጣቂዎች ጋር ግንኙነት እንዳላቸው የተጠረጠሩ ምስቶች ታስረው እንደምንገላቱ ይገልጻሉ። አዳማና ናሚቻ በሰነጅሪ ተኩፋ ጫካ ውስጥ በሽምቅ ውጊያ ላይ ይገኛል ብለው ያሰቡትን የአንድ ግለሰብን ባለቤት ይዘው ባለቤትሽን አቅርቢ፣ የት እንዳለ ታውቂያለሽ በማለት ልጆቿን ለብቻ አስቀርተው ብዙ ጊዜ ለእስራት ዳርገዋታል። ብዙ ስቃይ ነው ያደረሱባት። በሌላ በኩል ደግሞ ልጆቻቸው ጫካ ውስጥ በሽምቅ ውጊያ ላይ እንዳሉ የተጠረጠሩ እና ስንቅ በማቀበል የተጠረጠሩ ግለሰቦች ቤቶችም ተቃጥለዋል። የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሀመድ ግለሰቦቹ የሚታሰሩት ከታጣቂዎቹ ጋር ያላቸው ግንኙነት ስረጋገጥ መሆኑን ተናግረዋል። ሸማቂ ለኦሮሚያ አሁን የመጀመሪያው አይደለም። ምናልባት ከቀጠና ቀጠና ሊለያይ ይችላል። በምዕራብ ኦሮሚያ ቀድሞ ያልነበሩ ሁኔታዎች ተፈጥሮ ሊሆን ይችላል። በሌላኛው የኦሮሚያ ክልል ደግሞ ሸማቂ ሀምሳ አመት ከክልሉ ጋር የኖረበት ሁኔታ አለ። ስለዚህ ሸማቂ እንዴት ይጠፋል? እንዴት ይወገዳል? ምን አይነት ስራ መሰራት አለበት? ይሄ ግልጽ ነው እና አንደኛ ይሄ ልንገነዘበው ይገባናል። ሁለተኛው የሸማቂን ለማጥፋት በሚደረግ እንቅስቃሴ ውስጥ የሸማቂ ደጋፊዎች ናቸው ተብሎ የሚታሰሩ ይኖራሉ በትክክል የሎጂስቲክ አባላት ሆነው የሚያገለግሉ የፋይናንስ ኃይል ሆነው የሚያገለግሉ መረጃ ሆነ የሚያገለግሉ በህዝብ አደረጃጀት ውስጥ የሚሳተፉ ደጋፊ ብቻ ሳይሆን አባሎች ጭምር ስላሉ እነሱ በሚኖረው መረጃና ህጉ ሊያስቀጣው ይችላል ተብሎ በሚገመት ደረጃ እርምጃ ይወሰድባቸው። ህጋዊ እርምጃ የኦሮሚያ ክልል ልዩ ኃይልና ምልሻ አባላት የአርሶ አደር ቤት ማቃጠልን ዝርፊያና ጾታዊ ጥቃትን ጨምሮ በህብረተሰቡ ላይ እየተፈጸሙ ነው የተባለውን ሰብአዊነት የጎደለ አድራጎትና ወንጀልን በተመለከተ ምላሽ እንዲሰጡ የተጠየቁት አቶ ጅብሪል ገበሬውን ከቤት ለማፈናቀል ይሞከራል፣ ይሄ የቀረበው በሸኔ አባላት ደጋፊዎች ናቸው በሚል ሴቶች ይደፈራሉ፣ ቤት ከቤት ሰው ይፈናቀላል የሚለው ነገር መሰረተ ቢስ ክስ ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የህግ ባለሙያ አቶ ቸርኔት ሆርዶፋ የህብረተሰቡን ጥያቄና የመንግስት ምላሽን አተያይተው የህግ አስተያየት ሰጥቷል። አንድ ነገር መታወቅ ያለበት በዚህ በወንጀለኛ መቅጫ ህጋችን ላይ ወንጀል የግል ኃላፊነት ብቻ ነው የሚያመጣው ወንጀል የወል ኃላፊነት አያመጣም። ወንጀል አስቦ ያደረገውን ሰው ብቻ ነው የሚያስጠይቀው ሌላ ሰው አስጠይቅም። ስለዚህ የወንጀል ኃላፊነት ወደ ሌላ አይተላለፍም እያልኩ ነው። ይህንን ወንጀል ህጉ አንቀጽ አርባ አንድ ላይ ማንበብ ይቻላል። የባል ወደ ሚስት፣ የሚስት ወደ ባል፣ የልጅ ወደ ቤተሰብ የሚመጣበት ሁኔታ የለም። ነገር ግን ይሄ ለምን እንደሚከሰትም መረዳት ተገቢ ነው። አንዳንድ ጊዜ የእኛ የፍትህ ተቋማት ካለባቸው ደካማነት አንፃር እና እነኚህ የሽምቅ ተዋጊዎች ደግሞ እንቅስቃሴ የሚያደርጉበት አካባቢ ላይ በአብዛኛው ህብረተሰቡን በማስፈራራትና ስጋት ውስጥ በመጣል የሚደረግ እንቅስቃሴ ስለሆነ መረጃ የሰጠ ሰውም የጥቃት ሰለባ ስለሚሆን ቤተሰብን በመያዝ መረጃ የመሰብሰብ ነገር ይደረጋል። ነገር ግን ይሄ ፈጽሞ በህገ መንግስቱም በወንጀል ህጉም ተቀባይነት የሌለው ነገር ነው። በወንጀል ውስጥ ቀጥታ ተሳትፎ የሌላቸውን ሰዎች ይዞ ማሰቃየትና ወንጀለኛውን ንገሩ የት ነው ያለው መረጃ ስጡ የሚለው ነገር ሌላ የሰብአዊ መብት ከታጣቂዎች ጋር ግንኙነት ያለው የረዳቸው መረጃ የሰጠ እንዲሁም ስንቅ ያቀበለ በሚል በወንጀል ድርጊቱ ህግ እንዲጠየቅ መደንገጉን አቶ ቸርነት ያስታውሳሉ። እነኛ ሰዎች ወንጀል የሚሰሩ ሰዎች የሚሰሩትን ውስጥ መሳተፍ አይደለም፣ ማነሳሳት አይደለም፣ መርዳት አይደለም። ነገር ግን መረጃ እነሱ ወንጀል መስራታቸው እየታወቀ ለመንግስት አለማሳወቅ በራሱ የሚያስጠይቅ ተግባር ነው ማለት ነው። ይሄንን መረዳት ያስፈልጋል። አንዳንድ ጊዜ ሳንፈልግ ተገደን ወንጀል ልንስላል። ከአቅማችን በላይ ሆኖ ማለት በግዴታ ሽምቅ ተዋጊ ሊደረግ ይችላል። ሰው በግዴታ አሰልጣኝ ሊሆን ይችላል። ብዙ ለዛ ወንጀል የሚሆኑ ነገሮችን የሚሰራ ሰው ሊሆን ይችላል። ስለዚህ ይሄ ሰው በመላ ፍላጎቱና ሀሳቡ የሚያደርገው ተረድቶ ውጤቱንም አውቆ ተቀብሎ እሱን አደረገ ወይስ በሌላ ተጽዕኖ ራሱን ልማት ብሎ ነው ያደረገው ይሄን ነገር የሚለው ነገር በግምት ውስጥ ማስገባት ይገባል። ማለት ለመንግስት አካላት የማሳወቅ ጊዜ የማይሰጥ መሆን አለበት፣ እድል የማይሰጥ መሆን አለበት። እድል የሚሰጥ ከሆነ ሊያስቀጣ ይችላል። አቶ ቸርነት የፍትህ ተቋማት የዘመነ የመረጃ አሰባሰብ መከተል አለባቸው ሲሉም አክሏል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ። ፀሐይን ያደረሰችን ዘገባ እናመሰግናለን። አድማጮች አሁን መጪውን ምርጫ በተመለከተ የተሰናዱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ምርጫ ቦርድ የግጭት መንስኤ ሊሆኑ ይችላሉ ባላቸው ስምንት ቀበሌዎች ላይ ምርጫ ላለማካሄድ መወሰኑን በመቃወም የሶማሌ ክልል ያቀረበውን የማስተካከያ ጥያቄ እንደማይቀበለው አስታወቀ። የሶማሌ ክልል በምርጫ ቦርድ ውሳኔ ላይ እንደሚመክር አስታውቋል። አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ በሶማሌ ክልል የቀረበውን የማስተካከያ ጥያቄ እንደማይቀበለው አስታወቀ። የምርጫ ቦርድ አመሻሽ ላይ ባወጣው መግለጫ እንዳስታወቀው ምርጫ ለማካሄድ በወሰነባቸው ቀበሌዎች ላይ የቀየረው አቋም የለም። የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ የውሳኔውን ዓላማና የተያዥ ጥያቄዎችን በተመለከተ የቦርዱን አቋም ያስረዳሉ። ዋና ዋና ሀሳቦችን ለመጥቀስ አንደኛው ቦርድ እንደዚህ አይነት ውሳኔዎችን ሲወስን ውሳኔዎች ላይ የሚደርሰው ከአስተዳደራዊ ጋር በተገናኘ ወይም በመሳሰሉት ነገሮች ሳይሆን የምርጫን ሰላምንና ጸጥታን ከማስጠበቅ አንጻር ችግር የሚፈጥሩ ቦታዎች ላይ እንዴት አድርገን ምርጫው ማስፈጸም እንችላለን ከሚል መነሻ ተነስቶ ነው የሚወስድ ነው እና በምንም መልኩ እነዚህ ነገሮች ለምሳሌ አሁን ስምንቱ ቀበሌዎች ላይ ምርጫ ጣቢያዎችን አናቋቁምም ያልነው ነው። ምናልባት ሚስአንደርስታንዲንግ ተፈጥሮ ከሆነ በዋናነት ቦርዶ ያለው ምንድን ነው? እነዚህ ስምንት ቀበሌዎች እንደዚህ አይነት ማህበራዊ ማህበረሰብ መካከል ያለ ግጭት ክርክሮች፣ እንደዚህ የመሳሰሉት ነገሮች ካሉባቸው ምርጫን በምናካሄድበት ወቅት አስቸጋሪ ይሆናል። እንደገና ደግሞ ምርጫ ጣቢያዎች መቋቋምና ምርጫ መካሄድም ፈርዘን ለሆነ የሰላም መደፍረስ ምክንያት መሆን ስለሌለበት እነዚህ ቦታዎች ላይ አላካሄድም ብሎ ራሱን ነው ወዝድሮ ያደረገው የወጣው ማለት ነው። ስለዚህ ያ ማለት ቀበሌዎቹ ለሶማሌ ክልል ለአፋር ክልል የተሰጡ ናቸው ወይም መስተዳድራዊ ወሰን ጋር የተገናኙ ውሳኔዎች ናቸው ማለት አይደለም እና ዋናው የውሳኔው ማጠንጠኛ ሰላማዊ ምርጫን ማካሄድ ነው። ስለዚህ የሰላም መደፍረስ ችግሮች ካሉ ደግሞ እነሱን ችግሮች ቦርዱ እዛ ውስጥ ገብቶ ሁኔታዎችን ከማባባስ ይልቅ በማራቅ እነዚህ አይነት ችግሮች እንዳይፈጠሩ በአፋር ክልል በኩል ያሉ ዜጎችን በአፋር ክልል በኩል ባሉ ምርጫ ጣቢያዎች ምርጫ ክልሎቻቸው ሳይቀየር፣ በሶማሌ ክልል በኩል በሶማሌ ክልል ያሉ ዜጎችን በዛ በኩል ምርጫ ጣቢያዎቻቸው በአቅራቢያው ባለ ቀበሌ ሄደው ድምጻቸውን መስጠት ይችላሉ። ስለዚህ የሰላም ችግር እንዳይኖር እናደርጋለን፣ የዜጎችን ደግሞ የመምረጥ መብት እንዳይነካ ደግሞ እናደርጋለን በሚል ነው ውሳኔውን የወሰነው። ይሄንን ውሳኔ ወስኖ ሲወስንም ደግሞ በደብዳቤው ላይ ተው እንደሆነ የምርጫ ጸጥታ ታስክ ፎርስም ራሱ በፌዴራል ደረጃ ያለው ቦርዱም እንዳንድ አባል ከሆነበት ጋር ምክር ሀሳብ ጠይቋል። ቦርዱም ራሱ ግጭቶች ያሉባቸው የሚባሉ ቦታዎች ጋር ምርጫ እንዴት አካሄዳለው የሚል የራሱ አሰስመንት ወይም ደግሞ ጥናት በሚያደርግበት ወቅት ሪስክ ማፕ ሲያደርግም እንደዚህ አይነት ችግሮች ያሉባቸው አካባቢዎች አንዱ የአፋርና የሶማሌ አጎራባሽ ቀበሌዎች እንደሆኑ ይረዳል። ስለዚህ ከነዚህ ነገሮች መሰረት በማድረግ ነው ይሄ ውሳኔ የተወሰነው የሚለውን ነገር ነው ለማሳየት የሞከር ነው። ከነኝ ከአፋርና ሶማሌ አጎራባሽ አካባቢዎች ባሻገር ሌላ እንደዚህ የግጭት ስጋት ተብለው የተለዩ ሌሎች አካባቢዎች አሉ እና ምርጫ ይኖራሉ ለምሳሌ ማናካሄድባቸው ብለን እስካሁን አልወሰንም። ምክንያቱም ከዝቅተኛው አስተዳደር እርከን ላይ ያሉ ነገሮችን አይተን እነዚህ አይነት ችግሮች ስላሉ ይህንን ውሳኔ ውስጥ ከጸጥታ አንጻር ያልንባቸው ቦታዎቹ ያሉም ገና አልወሰንባቸው። ግን አሁን ሁኔታዎቹን አሰስ እያደረግን ምርጫ ጣቢያዎች መክፈት የማንችልባቸው ሁኔታዎች ቢፈጠር የጸጥታ ችግሮች ቢያጋጥሙ አስፈጻሚዎቻችን ላይ የመሳሰሉት ነገሮች ቢኖሩ ይህንን አንደኛውን አሰስ እያደረግን ያለነውን ነገር በተግባር መሬት ከሚያጋጥመን ጋር አንድ ላይ አገጣጥመን ከዛ ደግሞ ከሚመለከታቸው አካላት ምክር ጠይቀን የተለያዩ ውሳኔዎችን እየሰጠን ምንሄድ ይሆናል። እስካሁን ድረስ ይሄኛው ነው አሁን ውሳኔ ላይ እየደረሰው። ሌላው አሁን የግጭት መነሻ የነበሩ ከዚያ ውስጥ አወዛጋቢ የነበሩ ሶስት ቀበሌዎች ናቸው። አሁን እናንተ ምርጫና አካሄድም ያላቸዋቸው ስምንት ቀበሌዎች ላይ ነው። አምስቱ ቀበሌዎች ላይ የይገባኛል ጥያቄ በሌለበት ሁኔታ ይሄ ውሳኔ እነሱ አምስቱንም ቀበሌ አለ ጥያቄው አለ። እውነቱን ለመናገር ግጭቱ ያለባቸው ቀበሌዎች ሶስት ናቸው፣ አምስት ናቸው፣ አስር ናቸው የሚለው የእኛም ማንዴት አይደለም የመወሰን ምክንያቱም አንዳንድ ሰዎች ሶስት ነው ሊሆን ይችላሉ። ሌሎች አምስት ሊሆን ይችላል። ሌሎች ይችላሉ እንዳላቸው ኢንትረስት እንዳላቸው መብት እንዳላቸው የፖለቲካ ሀሳብ እንዳላቸው የክርክር፣ የታሪክ፣ የአስተዳደር ወሰን፣ የሰው አሰፋፈር የመሳሰሉትን ነገሮች ያዘ ውስብስብ ጉዳይ ነው። ቦርዱ እዚህ ውስጥ አይገባም። ስምንቱ ቀበሌዎች ላይ አቤቱታ ቀርቧል። ስምንት ምርጫ ጣቢያዎችም በዛ ስምንቱ ቀበሌዎች ውስጥ የሚያሉት ምርጫ ጣቢያዎችም ዝርዝር ተጠቅሰዋል። እነዛ ዝርዝሮች ተጠቅሰዋል። ስለዚህ እነዛ ዝርዝር የተጠቀሱ ሰላሳ ምርጫ ጣቢያዎች ላይ በቀረበና ቤተሰብ መሰረት አድርገን ነው ማለት ነው ምላሽ የሰጣል። የኮሚኒኬሽን ኃላፊዋ ሶልያና ሽመልስ የብሔራዊ ምርጫ ቦርድ ይህንን ውሳኔ በመወሰኑ ሊመሰገን ይገባ ነበር ይላሉ። ስማቸው መግለጫ ያልፈለገው የሶማሌ ክልል አመራር በክልል ደረጃ በብሔራዊ ምርጫ ቦርድ ውሳኔ ላይ እንደሚመክሩበትና አቋማቸውንም ይፋ እንደሚያደርጉ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ። ወደ ሌላ የምርጫ ዜና ስናልፍ በሶማሌ ክልል የእጩዎች ምዝገባ ላይ በተዘጋጁበት ልክ እጩዎቻቸውን ማስመዝገብ እንዳልቻሉ ተቃዋሚ ፓርቲዎች አስታወቁ። በክልሉ ከሚወዳደሩ አምስት ፓርቲዎች መካከል ይህንን ቅሬታ ያቀረቡት ኦብነግና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ሲሆኑ ምርጫ ቦርድም ቅሬታ የቀረበባቸውን የምርጫ ክልሎች እየመረመሩ መሆኑን አስታውቋል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ለምርጫ እየተወዳደሩ ካሉ ፓርቲዎች መካከል ኦብነግና የምዕራብ ሶማሌ ዴሞክራሲያዊ ፓርቲ አመራሮች በተለያዩ ምክንያቶች የተወሰኑ እጩዎቻቸውን ማስመዝገብ እንዳልቻሉ አስታውቀዋል። የኦብነግ ቃል አቀባይ አብዱ ቃድር ሀሰን ብዙ ችግሮች አጋጥመናል፣ የሶማሌ ክልል ለምርጫ አልተዘጋጀም። በሀያ አራት ወረዳዎች እጩዎቻችን እንዳናመዘግብ ጫና አድርሰውብናል። ምርጫ ቦርድም ተጽዕኖ አሳድሮብናል። በሀያ አራት ወይም ሀያ አምስት የምርጫ ክልሎች ላይ ቅሬታችንን ለምርጫ ቦርድ አስገብተናል ይሰጠናል ጉዳያችንም በሶስት ቀን ውስጥ ይታይልናል ብለን እናምናለን። ምርጫ ቦርድ ላይ መዋቅሩ ጥሩ ነው፣ በአሰራሩም ጥሩ ነው። ሆኖም አንዳንድ መመሪያዎቹ ለመተግበር አይመቹም። በሶስት ቀን ውስጥ እጩ አስመዝግቡ ይሉናል፣ ግን ከጅጅጋ ሙያሌ ለመሄድ ስድስት ቀን ይፈጃል። በሌላ በኩል ከግማሽ በላይ የወረዳ ምርጫ አስፈጻሚዎች የመንግስት ሰራተኞች ናቸው። የመንግስት ሰራተኞች ደግሞ አብዛኞቹ የገዢ ፓርቲ አባላት ናቸው ነው ያሉት። የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ቃል አቀባይ ሂርሲዶል በበኩላቸው ፓርቲያቸው እጩዎቹን ለማስመዝገብ ያጋጠመውን የጊዜ ጥበትና አንዳንድ ምርጫ አስፈጻሚዎችን በተመለከተ በወብ ነገ የሚቀርቡ ቅሬታዎችን እንደሚጋዱ ይገልጻሉ። የእኛ ክልል ትልቅ ስፋት ነው ያለው። ስለዚህ ምርጫ ቦርዱን ተዘጋጅቶ ቢሮዎቹን አልተከፈተም በስምንትም አልተከፈተም። ከዛ በኋላ ሁለት ዙር ነው ያደረጉት። ሌሎቹ ክልሎች በስምንት ነው የጀመሩት። እኛ ግን በሀያ ሁለት ነው የጀመረው በሀያ ስድስት ነበረ የሚያልቀው አራት ቀን ብቻ ነበረ። እንደገና ምርጫ ቦርድ ለእጩዎችን ምዝገባ አራት ቀን ጭማሪ አደረጉት። በሰላሳ ነው የተዘጋ። ስለዚህ እኛ ብዙ ቦታ አልደረስም። እዚያ ምክንያት ቅሬታችን አቅርባቸኋል። ለምርጫ አቀርበናል፣ ቅሬታችንም አቀርበናል። በገላዲም ችግር ገጥሞ ንላ እና የተከለከሉ ሰዎችም ይኖራሉ በገላት ዶሎ እንዳይመዘግቡ የመጀመሪያ ሰርቲፊኬት ወስዶ ግን አላስተላልፍትም ወደ አዲስ አበባ ማን የከለከለው የክልሉ መንግስት ነው ወይስ ምርጫ ቦርድ ነው ምርጫ ቦርድ ሰራተኞች ገላዲ ያሉት ወረዳ ስራ አስፈፃሚ ኮሚቴዎች እንደዚህ ነው ያደረጉት እና ተቆጣጣሪም አለ አንድ ሰው ተቆጣጣሪ ዶሎ ዞን እነሱ ናቸው እንደዚያ ያደረጉት እኛ በቤቱ ታርቀን በአከር በና። የምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ በበኩላቸው ቅሬታዎችን መቀበላቸውና በቅርቡ ምላሽ እንደሚሰጡ አስታውቀዋል። በቦርዱ ላይ የቀረቡ ሌሎች ወቀሳዎችን በተመለከተ የሚሉት አላቸው በሶማሌ ክልል ውስጥ የተመዘገቡ ፓርቲዎች እስካሁን ባለን ቁጥር አራት አምስት ፓርቲዎች እነዚህ ይሆናሉ። የእጩዎች መዝገባ ሲዘጋ ያቀረብነው አንደኛው ነገር ምንድን ነበረ፣ በልዩ ሁኔታ በቦርዱ ሰራተኞች ወይም ደግሞ በቦርዱ ጽህፈት ቤት የምርጫ ክልል ጽህፈት ቤት ችግር የተነሳ ያሉ እና አሳማኝ የሆኑ ልዩ ኬዞች ካሉ እጩዎች ሊመዘገቡላቸው እንደሚችሉ የፖለቲካ ፓርቲዎች ተናግረን ነበረ። ስለዚህ በዛ መሰረት የተወሰኑ ፓርቲዎች ኮምፕሌን አቅርበዋል። የሶማሌ ክልል ላይ እኛ መዝገብ በሚገባን ጊዜ ሄደን በቂ መስተንግዶ አላገኘንም፣ ወይም እንደዚ ያጋጠመን፣ ወይም እንደዚ ያጋጠመን የሚል ማለት ነው። አንዳንዶቹ አቤታዎች በጣም ረዥም እና ብዙ ናቸው። ስለዚህ በእኛ በኩል ማድረግ ያለብን ነገርና አሁን አጣርተን እያጠራን ያለነዋለኛው ነገር ምንድ ነበረ በእርግጠኝነት አጣርተን በእኛ በኩል ለምሳሌ በጽሕፈት ቤት አለመከፈት የተነሳ ወይም ሲስተም ባለመስራት የተነሳ ችግር ያጋጠመባቸውን የምርጫ ክልሎች ላይ ፍቃድ ሰተን መመልከት ትችላላችሁ ያልናቸው ድርጅቶች አሉ። ከዛ ውጭ ደግሞ ገና ሚስታቸውን እያጠራን ያለ ነው። ምክንያቱም በአንድ በኩል የኛ አስፈጻሚዎች አይ በወቅቱ እኛ ከፍተን ከዚህ ቀን እስከዚህ ቀን ድረስ እየሰራን ነበርና ይሄ በፓርቲዎች የሚቀርበው አቤቱታ ተሰጥቅላይለን ብለው ያለዋሉ። ስለዚህ እሱን እያጠራ እንገኛለን ማለት ነው። ግማሽ ለግማሽ ነው ያለው። ሶ ኦልሬዲ የተጣራው በልዩ ሁኔታ መመዝገብ ተፈቅዶላቸዋል ያልናቸው ፓርቲዎች አሉ። ለምሳሌ አንደኛው የኦኤንኤልኤፍ ነው የኦጋዴን ነፃ አውጪ ግንባር። ሌላኛው ደግሞ አቤቱታዎቹን አቅርቦ እየታዩላቸው ካሉ ፓርቲዎች መካከል ሌሎችም ይጠቀሳሉ። ለምሳሌ ዜማ አቅርቧል። ነፃነትና ኩሪነትም አቅረብ ሲገባ የምርጫ ክልል ሚኖሩ አላቀረብኩም ብሏል ማለት ነው። ስለዚህ ሶማሌ ክልል ላይ ያለን ሁኔታ ይሄ ነው። በልዩ ሁኔታ አቤት ተቀረቡ ፓርቲዎችን እስ ለያየ አሁን ሁለት ነገር ነው። አንደኛው ከዚህ ከመልካ ምድር ጋር መሰረተ ልማት የለም መልካ ምድር ምቹ ስላልሆነ ከዚህ ሞያ ህትን መቀስቀስ ብንፈልግ ስድስት ቀን ይፈጅብናል። ነገር ግን የተሰጠን ቀን ሶስት ቀን ነው። እዛ ደርሰናል ማለት አንችልም። ከዚ አንጻር ቀኑ ይራዘምልን የሚል ነው አንደኛው ነገር። ከመልካ ምድርና መሰረተ ልማት አለመስፋፋት ጋር የሚያያዝ ነው ሁለተኛው ደግሞ ከዚህ ከሰራተኞች ቀን በቀበሌ እና ወረዳ ላይ ብናይ አንዳንድ ቦታ አንድ እንዲሁም አንድ ቀበሌ ሁን ምራብ ሶማሌ አንድ ቦታ ላይ የወረዳው ተወዳዳሪ ነው አስተዳዳሪ የእሱ ዘመዱ ነው። እዛ ምርጫ ቦርድ እንት ነው የሆነው። ሌሎች ቦታዎች ላይ ደግሞ መንግስት ሰራተኞች አብዛ ብዙ ቦታ መንግስት ሰራተኞች ናቸው። እነሱ ደግሞ ለመንግስት ወይም ለገዢው ፓርቲ ማዳላት ያለባቸው መስሎ የተሰማቸው አለ አይነት ነገር ነው ያለሆነ አንዳንድ ቦታ ቦታ እሱን እንግዲህ አሁን በሁለት ለይተን የሚው የእጩዎች ምዝገባ የተከሰ ለሶስት ቀን ብቻ አይደለም። በአጠቃላይ የእጩዎች ምዝገባ ሀያ አንድ ቀን አካባቢ የፈጀው ማለት የተጨመሩትን ቀናት ጀምሮ ስለዚህ ለምሳሌ አንድ ቦታ ስለመ ለመድረክ እሱ ለመድረክ ኢንፍራስትራክቸሩ ስድስት ቀን እንኳን የሚፈጅ ቢሆን፣ በአጠቃላይ ግን በአጠቃላይ ቶታሊ ወደ አስራ ምናምን ቀናት ነበሩት ማለት ነው። እንግዲህ ይሄ የመከፈት ችግሮች፣ እንደዚህ እንደዚህ የመሳሰሉ ችግሮች አሉ። ምን ተጨማሪ አራት ቀናት ጨምረናል። ምርጫ አስፈጻሚዎችን በተመለከተ ቅሬታ ያላቸው ጥቆማ እንዲሰጡ ማስታወቃቸውንና ጥቆማዎችን መርምረው እርምጃ እንደሚወስዱ መግለጻቸውን ለቪዮ ተናግረዋል። ሆኖም እስካሁን ከሶማሌ ክልል በዚህ ረገድ የደረሳቸው ጥቆማ እንደሌለ ነው ቃል አቀባይዋ የገለጹት። ለስድስተኛው ሀገር አቀፍ ምርጫ በሶማሌ ክልል ብልጽግና ነጻነትና በበኩልነት ኢዜማ የምዕራብ ሶማሌ ዲሞክራሲያዊ ፓርቲና ኦብነግ ለምርጫ ተመዝግበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማህሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሀሽታግ ቪኦኤ አማህሪክ ብላችሁ ደግሞ በትዊተር ተከተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞባይል ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ የምንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። አምስት በሚለው ቁጥራችን ደግሞ ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን በኢሜል ማድርሱ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የእለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ የሁለተኛ አጋማሽ የመጀመሪያ ዘገባችንን እለፍ። Thank በትግራይ ክልል በጦርነት ምክንያት ከቀያቸው ተፈናቅለው በመቀሌ ከተማ ቅሳነት በሚባል ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ችግር ላይ በመሆናቸው ሀገር ሰላም ሆኖ ወደ ቀያቸው መመለስ እንደሚፈልጉ ገለጹ። ተፈናቃዮቹ ስላጋጠማቸው ችግር አሁን ስላሉበት ሁኔታና የከተማው ማህበረሰብ እያደረገላቸው ስላለው ድጋፍ በተመለከተ ያነጋገራቸው ሙልጌታ አጽባሐ ተከታዩን ዘገባ አልኳል። በመቐለ ከተማ ቅፋነት በሚባል ትምህርት ቤት አራት ልጇን ይዛ ያገኘኋት ወይዘሮ መዓዛ ካሳይ ከሑመራ ከተማ ነው ተፈናቅላ አይነጣችውም። በጦርነቱ ምክንያት ከሶስት ወራት በፊት ከሶስት ልጆቿና ባለቤቷ እሷም እርጉዝ ሆና በእግር ጉዞ እንደጀመረች ነው የነገረችኝ። ለሁለት ወራት ያህል በእግር ከተጓዘች በኋላ በሓውዜን ብጉም በሚባል መንደር በበረሀ አራተኛ ልጇ እንደወለደች ነግራኛለች። ድምጿን ምስማ እንገድ ሒዘ ጥርስ ክንሃለኮ ጠቀሙ ስካቢትመ ሰርአያ እዩ እናተወቅዐ መፂና ሶስት ልጆቼን ይዤ ነፍሰ ፅሩሕኝ ከባድ ብረቶች እየተተኮስ ነው እየተጓዝ ነው በየበረሓው በመጓዝ ነው ወደ መቐለ የመጣ ነው። ድጉም በሚባል ባለፈው የካቲት ሀያ አንድ በበረሓ ያለ አዋላጅ ብቻዬን ነው የወለድኳት ነው ያለችው። ወይዘሮ ማዕዛ እንደተናገረችው አሁን ያለው ግጭት በማቆም ችግሮች ተፈቶ ወደ ነበረበት የምንመለስበት ሁኔታ ይመቻቸው ብላለች። ገዛና ፍኢነት ንብረትና ፍኢነት

የወለደቻት ልጇም በሳነት ብላ ስይማታለች። በቀጣይ እረፍትና ደስታ በመመኘት ሌላ በአስመራ በግብርና ስራ ተሰማርተው የነበረ ሀብቶም ጸጋ የተባለ ተፈናቃይ በበኩሉ ንብረቱ ሁሉ መዘረፉ ገጥቷል። ለአስራ ሁለት ቀናት ያክል በእግር መጓዙም ተናግሯል። በየመንገዱ ደግሞ እናቶች ሲወልዱ፣ ሰዎችን ሲሞቱ ማየቱን የገለጸው አስከፊ ነው ነበር። ብዛችን ኛ በዚህ ከባድ ይጠቆሳል። በዚህ መከላከያ ይመጣል የምናየው ሞት ሆኖ ነው የምናየው እንጂ ነው የሚጠቆሰው

እነዚህ እስካሁን ያደረሻቸው አላገኘናቸውም። በአሁኑ ጊዜ በመቀለ ከተማ ነዋሪዎች በሚደረግልን ድጋፍ ነው ህይወታችን እየገፋን ያለው ብሏል። ፋስቶም እስካሁን ድረስ ከመቀለ ህዝታ እየተወያየን ያለን ችግር ህዝብ እየፈጠልን ከልስ እስከ ሳምና እስከ ምግብ ኖ የሚያቀርብልን ያለው መቀለ ህዝብ። ለመቀለ ህዝብ እኔ በጣም ነው አመሰግነው። ፋስቶም በመንግስት የሚደረግላቸው ድጋፍ ዝቅተኛ መሆኑ ተናግሯል። ከአንድ ወር በፊት በተፈናቃዮች ማቆያ ማዕከሉ የስንዴ እርዳታ ተሰጥቶ ነበር በማለት ገልጿል። እንዲሁም ዩኒሴፍ የተባሉ የእርዳታ ተቋማትን የሚያደርጉት ድጋፍ እንዳለም ተናግሯል። የመንግስት አመራሮች መጥተው ያለንበት ሁኔታ አይከታተሉም በማለትም ቅሬታውን ገልጿል። በቅፈነት ትምህርት ቤት በቆየሁበት ጊዜ የከተማዋ ነዋሪዎች ምግብ፣ ልብስ፣ እንዲሁም ገንዘብ ለተፈናቃዮቹ ይዘው ሲገቡ አይቻለው። ድጋፍ እያደረጉ ካገኘኋቸው የከተማ ነዋሪዎች አንዱ ትጋቡ ካሳይ ወይም ሸሪፎ ከጎረቤቶቹ ጋር በመሆን የተወሰነ ብር በማሰባሰብ ከፍተኛ ችግር ላለባቸው ተፈናቃዮች እንደሰጡ ገልጿል። ይህ መተባበር ሊቀጥል ይገባል ብሏል። እነዚህ በተለይ ብዙ ሀብት ነበራቸው። በጣም ብዙ ንብረት ነበራቸው። በጣም ከብዙ ነገር ተፈናቅለን የመጡት እነዚህ ወደዚህ ሲሰደዱ የመቀሌ ጊዜ ይረዘናል፣ የመቀሌ ጊዜ የቻለውን ነገር ያግዘናል ብለን አይመጡ። ስለዚህ እነዚህ ሁሌ ይሄድ የሚሰማያቸው የሚጎድላቸው ነገር ብዙ ነገር አለ እና ሕዝቡንና ወጣቱን የቻለውን የቻለውን ነገር ጥዋት የሚነጋ ነገር ስለሆነ የቻለውን ነገር እነዚህ ባግዛቸው፣ ወገን ለወገን ስለሆነ ያው እኔ በራሴ እንደዚህ ሀሳብ ገልጻለሁ ማለት ነው። በትግራይ ክልል ጊዜያዊ አስተዳደር ማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ በጦርነት ምክንያት ከአንድ ነጥብ አንድ ሚሊዮን በላይ ተፈናቃዮች እንዳሉ በጊዜያዊነት የተደረገ ጥናት ያሳያል ብለዋል። በቅርብ ቀናትም በክልሉ ደቡባዊ ዞን በተደረጉ ውጊያዎች ምክንያት ከአርባ ሺህ በላይ አዳዲስ ተፈናቃዮች መኖራቸው ገልጸዋል። ለተፈናቃዮቹ የሚደረግ ድጋፍ አነስተኛ መሆኑም አቶ አብርሃ ደስታ ተናግሯል። አንዳንድ ምግባረ ሰናይ ተቋማት እንዲሁም ከህብረተሰብ በሚገኝ ድጋፍ ነው የሚታገዙት ብለዋል። እውነት ነው፣ በቴር እርዳታ እና መጠለያ እያገኙ ነው አይደለም። ብዙ ናቸው። ስለዚህ በጣም ተቸግረዋል፣ አይተናቸዋል። ነገር ግን ቢሮ አለ። ለዚህ ለምግብ ለማቅረብና መጠለያ እንዲሰራ ተብሎ የተቋም አለ፣ አንድ ተቋም አለ። እሱ እስካሁን እንነግራቸዋለን፣ ግን እስካሁን ወይ ስራ ስለበዛባቸው ነው ደግሞ አላቅም፣ እስካሁን ምንም ነገር የሰሩት ነገር የለም እና እኛ ተፈናቃዮችን ነው የምንመዘግበው። የምንመዘግብ ችግሮቻቸውን እናያለን። ምግብ አገኙም። የመቀሌ ህዝብ፣ የከተማ ህዝብ ነው የሚተባበራቸው የተለያዩ ግለሰቦች ናቸው ዝም ብሎ የሚተባበሯቸው፣ እና በቅርቡ ይፈቱታል ብዬ አስባለሁ። ለተፈናቃዮቹ በቀጣይ መኖሪያ እንዲሁም ምግብ እንዲያገኙ ለማድረግ ጊዜያዊ አስተዳድሩ እንደሚሰራም አቶ አብረሃ ደስታ ገልጸዋል። ለአሜሪካ ድምጽ ሙሉጌታ ጡበሃ ማለት ነው። ጌታን ለዘገባው እናመሰግናለን ወደ ተከታዩ ዘገባ እንለፍ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ በኢትዮጵያ ጉዳይ ያጸደቀውን ረቂቅ አስመልክቶ በህግ ባለሙያ የቀረበ የህግ ትንታኔ ነው ቀጣይ ዝግጅታችን ሰብአዊ መብትን ለማክበርና ለሰብአዊ ረዴት ያልተገደበ ተደራሽነትን መፍቀድ ና ተአማኒነት ያላቸውና ተፈጽመዋል በሚል የቀረቡ የጭካኔ አድራጎት ውንጀላዎች በገለልተኛ ወገን እንዲጣሩ ሲል የሚጠይቀው ረቂቅ የኢትዮጵያ መንግስት የትግራይ ነጻ አውጪ ግንባር ና ሌሎች በግጭቱ ያሉ ጠቡን እንዲያቆሙ ሲልም ያሳስባል። የረቂቁን አንደምታና በምክር ቤቱ የሚወጡ ሌሎች ረቂቆችና ህጎችን ጨምሮ ሞያዊ ትንታኔ የሚ እንዲሰጡን አቶ ደረጀ ደምሴ ቡልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ የማሳቹ ሴት ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዚዳንት ናቸው። ከአሁን ቀደምም ለዜጎች የነጻነት መብት የቆመው ሲቪል ሊበርቲ ዩኒየን በግዛቲቱ ምክትል ፕሬዚዳንት በመሆን አገልግለዋል። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። በትላንትናው ምሽት እልባት ካደረገበት ነጥብ የዛሬውን ይጀምራል። አቶ ደረጀ ደምሴ ቡልቶ፣ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ ስለጋበስከኝ አቶ አሉላ። የዩናይት ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ የሁለቱ ፓርቲ አባላት በጋራ ያሳለፉት ይህ ረቂቅ ለኢትዮጵያ፣ ለአጋሮቻችንና ለመንግስታችን የኤርትራ ጦር ሰራዊት አካባቢው ለቆ እንዲወጣና ውጊያው እንዲያቆም እንዲሁም ኢትዮጵያ በአንድ ትውልድ አንዴ ብቻ እውን የሚሆን ይለዋል ዲሞክራሲያዊ ሽግግር ለማሳካት ወደ ተጀመረው ውጥን መመለሷ የዩናይትድ ስቴትስ ምክር ቤት ቅድሚያ የሚሰጠው መሆኑን ለማመልከት ነው ይላል። የዩናይትድ ስቴትስ ምክር ቤት የህግ አውጪዎች በተለያየ ደረጃ የሚያወጧቸው ረቂቆችና ህጎች እንደመኖራቸው እስኪ ምንነቱን እንረዳ። መጀመሪያ ይሄ ምንድን ነው? በራሱ በዚህ ብንንደረደር፣ በመጀመሪያ ትንሽ ለአድማጮችን ለማስረዳት በዚህ ሀገር የሚወጡትን አንዳንድ የሴኔትም ሆነ የሀውስ በኢትዮጵያ አነጋገር ፓርላማው በሁለት ይከፈላል። እዚህ ሀገር ኮንግረስ ነው የሚባለው። የሴኔት እና የሀውስ የሚባሉ ሁለት የተለያዩ ክፍሎች አሉት። ሁለቱ በተለያየ ጊዜ ስለተለያዩ ነገሮች ሬዞሉሽን ያሳልፋሉ። እነዚህ ሬዞሉሽኖች ከህግ የተለዩ ናቸው፣ ህግ አይደሉም፤ እና ስለሱ ትንሽ መነጋገር ሊያስፈልግ ይችላል። አሁን ሴኔት እያየው ስላለው ሬዞሉሽን ዘጠና ሰባት የተለያዩ ሰዎች ሀሳብ ሲሰጡ ነበረ ህግ እያሉ ይጠቅሱታል ህግ አይደለም ህግ የሚወጣው ቢል በሚባል ወይም በጆይንት ሬዞሉሽን በሚባል ወይም ኮንከረንት ሬዞሉሽን በሚባሉ የተለያዩ ሶስት መስመሮች ነው ከነዚህ ደግሞ ለየት የሚለው ሲምፕል ሬዞሉሽን የሚባል አለ። ይሄ ሲምፕል ሬዞሉሽን ከቁጥሩ በፊት ኤስ ብሎ ይጀምራል ኤስአርኤስ 97 ሴኔት ሬዞሉሽን 97 ካለፈ ሬዞሉሽኑ የሴኔቱን ሴንቲመንት ወይም ደግሞ አመለካከት የሚገልጽ ሀሳብ የሚሰጥ ዶኪመንት እንጂ ህግ አይደለም። እርግጥ እንደ ምሳሌነት ወደፊት ተጠቅሶ ሌላ ህግ ሊወጣበት ይችል ይሆናል ወይም ደግሞ አንዳንድ ፖሊሲዎች በዛ መሰረት ሊመሰረቱ ወይም ሊጻፉ ይችሉ ይሆናል እንጂ ባለበት ደረጃ ህግ አይደለም። ህግ አይደለም፣ አድቫይስ ነው። እርግጠኛ የሚጠቀሙት ቃል ሴንቲሜንት ነው። እንደ ገንቢ ሀሳብ ያላቸውን ስሜት የሚገልጹበት ዶኪመንት እና ዶኪመንቱን ስታየው ትንሽ ታሪክ በመስጠት ጀምሮ ስላለ ሁኔታ ገልጾ፣ አሁን ደግሞ ቢደረግ ጥሩ ነው ብለው የሚያስቡትን የሚገልጹበት አሉላና እንግዳውን እናመሰግናለን። አድማጮች የዝግጅቱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።